በሉ ታክሲው ሞልቷል። ሄኖክ ሰማ ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። እንደምናመሻችሁ በምሽቱ ፕሮግራም የኦህዴድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታወቀ። ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ ነው የመረጠው። ጓድ ለማ መገርሳን ደግሞ የድርጅቱ ምክትል ሊቀመንበር አድርጎ ነው የመረጠው። የፓርቲው ማዕከላዊ ኮሚቴ ጽሕፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ናቸው። በሌላ ዘገባ ደግሞ ሰሞኑን እስረኞች ከእስር እየተለቀቁ ነው። ያልተፈቱ እስረኞችስ እንዴት? ሀሳብ ቀይራለሁ እ የህግ መንግስት አውጥያቅ በሰላም የጠየቁት አሁንም መንግስት ይመልሰዋል ብዬ ነው ብንት ነው። ስለዚህ አልተመለሰም። እንዴት ይመለሳ? በምን መልክ በመለሰ? ነው የሰማችኋቸው የወልቃይት የማንነት ኮሚቴ የወልቃይት የማንነትን አስመላሽ ኮሚቴ ውስጥ ከነበሩት ኮነሬል ደመቀ ዘውዱ ነው። እስቲ እስረኞችን በተመለከተ ደግሞ አሁን ከተፈቱት አንጻር እስር ቤት ያሉት በጣም በርካቶች ናቸው። የተፈቱት እስር ቤት ካሉት ካልተፈቱት ጋር ሲነጻጸር ጥቂት ነው የሚባሉ እስረኞች የተፈቱት። ጌታቸው ሽፈራው የቀድሞ ነገረ ኢትዮጵያ ጋዜጣ አዘጋጅ ነው። እንግዲህ አብዛኛዎቹ የወልቃይትን ሕዝብ የአማራ ማንነት ጥያቄ የኮሚቴ አባላት ከእስር ተፈተዋል። ኮሎኔል ደመቀ ዘውዱ ከእስር ከተፈቱት መካከል አንዱ ናቸው። አሰምተናቸው ነበረ። ድምፁን ይዘናቸዋል ይዘናቸዋል። ወደሚቀጥለውን የምናልፈው ትምህርታቸውን በሀንጋሪ በመከታተል ላይ የሚገኙ ሰላሳ የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለከፍተኛ ችግር እንደተጋለጡ ለቪኦኤ ገለጹ። ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸመን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መተዋችን ለምን የሚያስብል ነው። ከተማሪዎቹ አንዱ ናቸው። ተማሪውንም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በመግቢያችን ላይ እንግዲህ ጠቀስ እንዳደረግ ነው በርካታ እስረኞች ከእስር እየተለቀቁ ነው። በዚህም መሰረት በዛሬው ዕለት በኢትዮጵያ መንግስት ውስጥ በከፍተኛ የስልጣን ቦታ ላይ የነበሩት እንደዚሁም በመከላከያ ውስጥ ከፍተኛና ጉልህ ስፍራ የነበራቸው ጄኔራል ተፈራ ማሞ፣ ጄኔራል አሳምነው ገብረወልድ፣ ኮሎኔል ካሳሁን አንተነህና ሌሎች በርካታ እስረኞች ዛሬ ከእስር መለቀቃቸው ታውቋል። በሌላ ዜና ደግሞ በኢትዮጵያ ሶማሌ ክልል ከ1500 በላይ የሚሆኑ እስረኞች እንደተፈቱ የመንግስት ባለስልጣኖች በማህበራዊ ሚዲያ መግለጻቸውን ሮይተርስ የዜና አገልግሎት ዘግቧል። መንግስት ተቃውሞን ለመግታት ሲል የአስቸኳይ ጊዜ አስተዳደር ካወጀ ቀናት ካለፉ ነው እስረኞቹ የተፈቱት ይላል ሮይተርስ ትላንት ከ1500 በላይ እስረኞች የተፈቱት የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመር ባደረጉት ምህረት መሰረት መሆኑን የክልሉ ኮሚኒኬሽን ቢሮ በፌስቡክ ገጹ መግለጹን ሮይተርስ ጠቅሶ ዘገባ አድርሶናል የናይጄሪያ ባለስልጣኖች ቦኮ ሀራም በያዝ ነው ሳምንት በትምህርት ቤታቸው ጥቃት ከፍቶ ተጠልፈዋል ከተባሉት ሴት ተማሪዎች አንዳንዶቹ እንደተገኙ ተገልጿል። ተማሪዎቹ ሴቶች በዮቤና በቦርኮ ቦርኖ ክፍለ ሀገራት ድንበር ላይ ትላንት የተገኙት በሰሜን ምስራቅ ዮቤ ክፍለ ሀገር የሚገኘው የሴቶች የሁለተኛ ደረጃ የሳይንስ ትምህርት ቤታቸው በታጣቂዎች ከተጠቃ ሁለት ቀናት በኋላ ነው። ከጉዳዩ ጋር ቅርበት ያላቸው ሰዎች እንደሚሉት ባለፈው ማክሰኞ በትምህርት ቤቱ ምዝገባ ሲደረግ ዘጠና አንድ ተማሪዎች አልተገኙም ነበር። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመሳሪያ ቁጥጥር ላይ ያላቸውን አቋም ዛሬ አስተካክለዋል። በትምህርት ቤቶች የገፍ ግድያን ለመከላከል ሲሉ አስተማሪዎች መሳሪያ የታጠቁ ሲል በሚገባ የሰለጠኑ ሀያ ከመቶ የሚሆኑ አስተማሪዎችም ማለቴ ነው ብለዋል። በመጨረሻ አንድ ትልቅ ዜና ስላለን ነው፣ በመጨረሻም ብለን ድጋሚ የምንገባው። የተባበሩት የስደተኞች መስሪያ ቤት ሊቢያ ውስጥ የሚገኙና ለከፍተኛ አደጋ የተጋለጡ ናቸው ያላቸውን ከአንድ ሺ በላይ ስደተኞቹን ማስወጣት ማስቻሉን አስታወቀ። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ከጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስተዋት አራከው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የኦህዲድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታውቋል። የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት ቃል አቀባይ የሆኑትን አቶ ካሳሁን ጎፌን ዛሬ ማምሻውን እስክንድር ፍሬው አነጋግሯቸዋል። እስቲ የእስክንድርን ውይይት እንስማ። የኦህዴድ ማዕከላዊ ኮሚቴ ዛሬ ያካሄደው የአመራር ሽግሽግ የዜናዎች አውራ የማህበራዊ ድረገጾች አንኳር ጉዳይ ሆኖ ውሏል። በኦሮሚያና በክልሉ ገዢ ፓርቲ ኦህዴድ አዲሱ አመራር በሚል የሚገለጹት ቁልፍ ሰዎች ሽግሽግ አድርገዋል። የኦህዴድ ሊቀመንበር የነበሩት አቶ ለማ መገርሳ ምክትል ሊቀመንበር፣ የፓርቲው ማዕከላዊ ጽሕፈት ቤት ኃላፊ የነበሩት ዶክተር አብይ አህመድ ደግሞ ሊቀመንበር ሆነው ነው የተመረጡት። ሽግሽጉ ቀጣዩን የኢትዮጵያ ጠቅላይ ሚኒስትር ማንነት አመላካች እንደሆነ የገለጹ ይህንንም ያንጸባረቁ አስተያየቶች በርካታ ናቸው። በተለመደው የገዢው ፓርቲ አሰራር የአገሪቱ ጠቅላይ ሚኒስትር የሚሆነው የኢህአዴግም ሊቀመንበር የሆነ ሰው ነው። የኢህአዴግ ሊቀመንበር የሚሆነው ደግሞ ከአራቱ ፓርቲዎች የአንዱ ሊቀመንበር የሆነ ሰው እንደሆነ ያለፉ ልምዶች አሳይተዋል። እናም በርካቶች የዶክተር አብይን ወደ ኦህዴድ ሊቀመንበርነት መምጣት ከዚህ አንጻር እየተነተኑት ነው። ዕድሜያቸው በአርባዎቹ መጀመሪያ የሆነው ዶክተር አብይ አህመድ ቀጣዩ ጠቅላይ ሚኒስትር ሊሆኑ ይችላሉ የሚሉ አስተያየቶች ጥቂቶች አይደሉም። በሆዴድ ከተመሰረተበት 1983 ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሬት ቀዳሚ ኃላፊነታቸው እንደነበር የተገኙ መረጃዎች ያሳያሉ። ኢንሳ በመባል በአጭሩ የሚታወቀውን የመረጃ መረብ ደህንነት ኤጀንሲ ንድፈ ሀሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተጠቅሷል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት ወቅትም በአጭር ጊዜ ለውጥ ማስመዝገባቸውን ይኸው የፓርቲው መረጃ አመልክቷል። በግል ሕይወታቸው ደግሞ ባለትዳር፣ የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው። ዶክተር አብይ ዛሬ ሊቀመንበር ሆነው መመረጣቸውን ተከትሎ እነሆ ስለሳቸው ብዙ እየተባለ ነው። በእርግጥ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እኚህ ሰው ናቸው? ኦህዴድም የዛሬውን ውሳኔ ያስተላለፈው ለዶክተር አብይ ጠቅላይ ሚኒስትርነት መንገድ ለመጥረግ ይሆን? በኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት የህዝብ አስተያየትና ፐብሊሲቲ ዘርፍ ኃላፊ የሆኑትን አቶ ካሳውን ጉፌን ማብራሪያ ጠይቅ። ዋናው ጉዳይ ቅድም ያልኩት የአመራር ቡድን የማጠናከር በአመራር ቡድን ሀገር የማዳን ክልል የማዳን የህዝብን አንገብጋቢ የልማትና የመልካም አስተዳደር ጥያቄዎች መመለስ በታዱስ ያስቀመጥናቸው ለህዝቡ ቃል የገባናቸውን ጉዳዮች የመመለስ ጉዳይ ነው። በዚህ ሂደት ውስጥ የሊቀመንበርነት የኢህአዴግ ሊቀመንበርነት ምርጫ በኦህዴድ አቅራቢነት ብቻ አይደለም የሚሳካው በእኛ በኩል መስራት የሚገባን የቤት ስራ ሊቀመንበር ለመሆን ብለን ሳይሆን ሀገር ለማዳን የታድሶ ጉዞውን ለማሳካት ብለን የምንሰራቸው ስራዎች አሉ። የጀመርናቸው እሱ እናስቀጥላለን። ስለዚህ ዶክተር አብይን ሊቀመንበር ተጫዋርጋችሁ ታቀርባላችሁ በኢህአዴግ ጉባኤ ላይ እሱ ጊዜው ሲደርስ የሚወሰን ነው የሚሆነው። አሁን ላይ ለኢህአዴግ ሊቀመንበርነት የክልል ያቅርበናል ወደዛ የምንወስደው ውሳኔ አይኖርም። አሁን ላይ ዶክተር አብይ የኦህዴድ ሊቀመንበር ሆኖ ተመርጠዋል። የኢህአዴግ ሊቀመንበር የሚመረጥበት አሰራር ስነ ስርአት አለው። እሱ በወቅቱ ቦታ ላይ ሲደርስ የሚገለጽ ነው የሚሆነው። ለጊዜው ግን ዶክተር አብይን የኦህዴድ ሊቀመንበር አድርገን የአጠቃላይ የድርጅቱን የፖለቲካና የድርጅት ስራ እንዲመራ እንዲያስተባብር ነው የተመደበው የተመረጠው። ነገር ግን እርስዎም ገልጸውታል። ቀደም ሲል በሀገር አቀፍ ደረጃ ራሱ አመራር እንድናወጣ የሚሉ አገላለጾች ተጠቅመዋል እና በማእከላዊ ኮሚቴ ስብሰባችሁ ወቅት ወይም በስራ አስፈጻሚ በሆዲ ስራ አስፈጻሚ ኮሚቴ ስብሰባ ወቅት ከሌን ለኢህአዴግ ሊቀመንበርነት አውቃለሁ። ምርጫው ገና የሚካሄድ ነው፣ አራቱም ፓርቲዎች የሚሳተፉበት እንደሆነ አውቃለሁ። መቶ ሰማኒያዎቹ የኢህአዴግ ጉባኤ ተሳታፊዎች ድምጽ የሚሰጡበት እንደሆነ አውቃለሁ። ነገር ግን በእኛ በኩል ከሌን እናቅርብ የሚልስ በአጀንዳነት ቀርቦ አልተወያያችሁም? ዶክተር አብይን ለማቅረብ አልተወሰነም? በእኛ በኩል በኢህአዴግ ምክር ቤት ምርጫ ወቅት የምናቀርበውን ሰው በወቅቱ እናሳውቃለን። አሁን ላይ ከዛ ተቆጥበን በእኛ በኩል ኢህአዴግ ሊቀመንበር ለመሆን አይደለም። ሽግሽጉ የተካሄደው ሽግሽጉ የተካሄደው በክልል ደረጃ የተጀመረው ለውጥ፣ የለውጥ ግለት፣ የለውጥ እንቅስቃሴ ኦህዴድ የአመራር ኃላፊነት በሚወስድባቸው ቦታዎች ሁሉ እንደ ቡድን ውጤታማ የሆነ ስራ እንዲሰራ ነው የወሰን ነው በመሰረቱ የጠቅላይ ሚኒስትርነት ቦታ ቢገኝም እንኳን የጠቅላይ ሚኒስትርነት ቦታ ብቻ አይደለም ኦህዴድ የሚይዘው፣ የሚኒስትርነት ቦታ ይይዛል። የአመራር መደባው የታጠረ አይደለም፣ በሁሉ የአመራር መደባ ነው። ስእሉ ሙሉ አድርጎ ማየት ጥሩ ነው። አንድ ቦታ ብቻ መዘን ከውስጡ ጠቅላይ ሚኒስትር ቦታ ክፍት ስለሆነ እዛ ቦታ ላይ ብቻ አይደለም ርብርቡ። ኦህዴድ ተልኮ የሚወስድባቸው ቦታዎች ላይ ሁሉ የአመራር ቡድኑ ጠንካራ ሆኖ አንዱ አንዱን እየገነባ እንደ ቲም ስራ ሰርቶ ውጤታማ ስራ የሚሰራበት ሁኔታ ነው የተመከረበት። ያ በራሱ መድረክ በራሱ ቦታ ጊዜው ሲደርስ በኦህዴድ በኩል ለኢህአዴግ ሊቀመንበርነት የሚቀርበው ማን ነው የሚለው በይፋ የሚሆን ነው የሚሆነው። አሁን ላይ ግን ማውራት የምንችለው ስለ ኦህዴድ ሊቀመንበር ፖዚሽን ነው ማለት ነው። የማዕከላዊ ኮሚቴ ውሳኔ አቶ ለማን የማውረድና ዶክተር አብይን የማውጣት አለመሆኑንም አቶ ካሳውን ያስረዳሉ። አሁን ላይ በደንብ አስምረን መናገር የምንፈልገው አቶ ለማ መገርሳ በግምገማ ተገምግሞ አይደለም የወረዱት ወይም ጥሩ ስላልሰሩ በሚል ግምገማ የለንም። እኛ እንደ ብሔራዊ ድርጅት በታድሶ ማግስት ሰፋፊ ለውጦች የተመዘገቡበት ክልል ነው። ሊቆጠር ሊዳሰስ የሚችሉ ለውጦች የተመዘገቡበት ክልል ነው። ሰፋፊ ውጤቶችም አግኝተናል፣ አስመዝግበናል። እነኚህ ለውጦች የበለጠ መጥለቅ እንዲችሉ የአመራር ቡድኑን የማሸጋሸግ ጉዳይ ነው እንጂ ማንንም ከኃላፊነት አላወረንም። የጠያቂነት ጉዳይ ቢሆን ኖሮ ከአመራር ይወርዳል። አሁንም ቢሆን ምክትል ሊቀመንበርና የክልሉ ፕሬዚደንት ሆኖ እንዲቀጥል ነው የተደረገው። ቅድም እንዳልኩት ኦህዴድ በክልል ደረጃ የታጠረ ድርጅት አይደለም። በሀገር ደረጃም ተልእኮውን ግዴታው መወጣት ያለበት ድርጅት ነው። ስለዚህ ከዚህ በኋላ ባለው ጊዜ በክልል ደረጃ የተጎናጸፍናቸው ድሎች ወደ ፌዴራል መንግስትም ጭምር ማበረከት እንድንችል፣ አመራር ማምጣት እንድንችል፣ አመራር ማውጣት እንድንችልም ጭምር የተደረገ ሽግሽግ ነውና በዛ ደረጃ ተገምግሞ እንትን የተባለ አይደለም። ኦህዴድ ምልከታው አመራር ሲያይ ቡድን ነው የሚያየው የሆነ ግለሰብ የማምጣት የማውረድ ከፍ የማድረግ ዝቅ የማድረግ ጉዳይ አድርገን አልተመለከት ነው ሚናን የመወጣት ትውልድ የማሻገር የታድሶ ጉዞን የማሳካት ታሪካዊ ኃላፊነት አለብን በሚል ነው የምናምነው። ይህንን ኃላፊነት ልንወጣ የምንችለው እንደ ቡድን ስንሰራ ነው። የትናንትና ድል ሚስጥር እንደ ቡድን በአመራር አንዱ ወደኋላ አንዱ ፊት ሳይስብ፣ በጋራ ስንንቀሳቀስ ለውጥ እናመጣለን። አሁንም በጋራ ተንቀሳቀሰ ለውጥ የምናመጣበት ነገር ነው እንጂ የተፈለገው አንዱ ማውረድ አንዱ ማውጣት እንዳልሆነ ታሳቢ ይደረግ። ጥሩ ነው። ስለዚህ አቶ ለማ ራሳቸውም የተቀበሉት የተሳተፉበት ነው ሽግሽጉ እያሉኝ ነው በትክክል አቶ ለማ በዚህ ጉዳይ ላይ የዚህ ዲዛይነርም ጭምር ነው። አሁንም የለማ የአመራር ቡድን ነው ወደ አመራርነት የመጣው። ዶክተር አብይም ቢሆን እሳቸውም አምነው ሁሉም ማንም ያለ ሀሳብ ልዩነት የተሳተፈበት ነው ብሎ መውሰድ ይቻላል። ና ምንም አይነት የአመራር መፈረካከስ ወይም የሀሳብ ልዩነት ያለበት ጉዳይ አይደለም። ከኦህዴድ በተጨማሪ አባል ድርጅቶች የሆኑት የደሂድንና በአዴን ማዕከላዊ ኮሚቴዎችም በስብሰባ ላይ ናቸው። Lameric La Adams Radio, Skander Freo K Sababa. ተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን እናልፋለን። በተወነጀሉበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ጥያቄ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር ላይ እንዲቆይ የተደረገውን የቀድሞውን የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ የነበረ ወጣት ጨምሮ ቁጥራቸው የበዙ የፖለቲካ ሰዎችና ሌሎች ዛሬም ከእስር አልተለቀቁም። አሉላ ከበደ ጉዳዩን በቅርበት የሚከታተሉ ወገኖች አነጋግሮ ካሰናዳው በእስርና እስረኞች ጉዳይ ላይ ያተኮረ በተከታታይ ዘገባ ለምሽቱ የመጀመሪያውን አጠር ያለ ጥንቅር ይዞ ይቀርባል። በተከሰሱባቸው ወንጀሎች ጥፋተኛ ተብለው የተፈረደባቸውና ገና የክስ ሂደታቸው በመታየት ላይ ያለ ነገር ግን እስር ላይ የነበሩ በሺዎች የተቆጠሩ የተቃዋሚ ፓርቲ መሪዎችና አባላት ጋዜጠኞችና ሌሎች ከእስር መለቀቅ ሰሞንኛ ተደጋጋሚ ዜናዎች ሆነዋል። ምክንያቱ አልያም የመለቀቂያው ሂደት ያለበት ደረጃ በውል አይታወቅም። ለዓመታት እስር ላይ የቆዩና በፖለቲካ ተሳትፏቸው ወይም በሌላ ተለይተው በስም የታወቁትን ጨምሮ በሺዎች የሚገመቱ ታሳሪዎች በመሰል ሁኔታዎች አብረዋቸው ቆይተው ባለፉት ሳምንታትና በዛሬው ዕለት ጭምር ከእስር እንደተለቀቁ የእስር ቆይታቸው ተጋሪዎች ግን የውጭውን ብርሃን ለማየት ገና በመጠባበቅ ላይ ናቸው። የቀድሞዋ ነገር የኢትዮጵያ ጋዜጣ ዘጋቢ ጌታቸው ሽፈራው በፖለቲካና ሌሎች ለየት ያለ ትኩረት በተሰጣቸው ጉዳዮች ተወንጅለው ለስር የበቁና ጉዳያቸው አሁንም በመታየት ላይ ያሉ እስረኞች የክስ ፍርድና የችሎት ጉዳዮች በቅርበት ከሚከታተሉ ጋዜጠኞች አንዱ ነው። ባለፉት ጥቂት ሳምንታት ከተፈቱት በሺዎች የተገመቱ ታሳሪዎች አሁንም እስር ላይ ያሉት ቁጥር ይበልጣል ነው የሚለው አሁን ከተፈቱት አንጻር እስር ቤት ያሉት በጣም በርካቶች ናቸው። የተፈቱት እስር ቤት ካሉት ካልተፈቱት ጋር ሲነጻጸር ጥቂት የሚባሉ እስረኞች። የተፈቱት እስር ላይ ያሉት በቁጥር ይበልጣሉ እያልከን ነው? በጣም በርካቶች ናቸው እስር ቤት ያሉት ከተፈቱት። ይልቅ የፓርቲ አባላት አሉ፣ ሌሎች ታዋቂ ግለሰቦች፣ እንዲሁም ደግሞ አብዛኛዎቹ ያልተፈቱት ሚዲያ የማያስታውሳቸው አብዛኛዎቹ እስር ቤት ነው ያሉት። እስካሁንም መታሰራቸውንም መገናኛ ብዙኃኑም ሆኖ ሌሎች በአብዛኛው በስፋት የማያውቋቸው እያልከን ነው? አዎ መጀመሪያ ነገር እንደ ቪኦኤና ሌሎች ነፃ ሚዲያዎች ካልሆነ በስተቀር እዚህ ሀገር ውስጥ ያለው ሚዲያ ሰው ሲፈታ ነው የሚያስታውሰው። መንግስት ከፈቀደ በኋላ ነው ወከባ እስረኞቹ ላይ የሚፈጥረው እንጂ አብዛኛዎቹ አውቋቸው ማን እስር ቤት አለ ብሎም እንደዚህ ሊወቀሱ ሁሉ ይገባል። ነፃ ሊባሉ በሚችሉ ሚዲያዎች ታዋቂ ናቸው የሚባሉትን እንኳን መንግስት ይፈቅድ ፈትቻቸዋለሁ ሲል አብዛኛዎቹ ሚዲያዎች ከአሁን በእስር ቤት የደረሰባቸውን በደልና ተቆቃ አንድም ቀን ሳይገልጹ ብቻሁን ሲፈቱ ነው ለዜና ግብአት ብቻ ከዛ ባሻገር ግን ሌሎች ሚዲያዎችም ነጻ የሚባሉ ሚዲያዎችም ስማቸውን የማይጠቅሷቸው በጣም በርካታ እስረኞች አሁንም እስር ቤት ውስጥ ናቸው ያሉ። ከቅሊንጦ የእስር ቤት ቃጠሎ ጉዳይ ጋር ተያይዘው እስር ላይ ያሉትን ጨምሮ የተለያዩ የተቃዋሚ ፓርቲ አባላትና ሌሎች ታዋቂ ሰዎች አሁንም ያልተፈቱ ሰዎች ቁጥር ውስጥ ናቸው። ከቅሊንጦ ቃጠሎ በኋላ የተከሰሱ ግለሰቦች አሉ። እነዚህ ግለሰቦች መጀመሪያ እስር ቤት የነበሩ ናቸው። በስር ላይ እያሉ ነው ሌላ ክስ የመጣባቸው። የተከሰሱትም በአንድም ሆነ በሌላ ታዋቂዎች ስለሆኑ በመንግስት ላይ ጫና የሚፈጥሩ የፖለቲካ ፓርቲ አባላት ታዋቂ ግለሰቦች ናቸው። አሁን ሰላሳ ስምንት ተከሳሾች ናቸው። ከእነሱ መካከል የፓርቲ አባላት አሉ። እንደው ለመጥቀስ ያህል ከአንደኛ ተከሳሽ ለምሳሌ መቶ አለቃ ማስረሻ ሰጤ ነው በግንቦት ሰባት የተከሰሰ። እነ አንጋው ተገኝ፣ አግባው ሰጠኝ፣ ፍቅረ ማርያም አስማማው፣ እነ ከበደ ጨመዳ የመሳሰሉት የሰማያዊ አንድነትና የኦፌኮ አባላት ናቸው። ደረጀ መርጋ፣ ሌሎቹም ከዚህም ባሻገር ደግሞ እነ ዶክተር ፍቅሩ ማሩን ጨምሮ ታዋቂ ሰዎች ያሉበት ነው። በአንድም ሆነ በሌላ መንገድ ከፓርቲ ፖለቲካ በኢህአዴግ ላይ ጫና የፈጠሩ የነበሩ ግለሰቦች ናቸው። ከእነሱ አንድም ሰው አልተፈታም። ከሰላሳ ስምንቱ በግንቦት ሰባት በኦነግ እና በድምጻችን ይሰማ ተከሰው የነበሩ ግለሰቦች ናቸው። ከዛም ውጭ ደግሞ በሌላ ወንጀልም ተከሰው የነበሩ ግለሰቦች መካከል አንድም ሰው አልተፈታም። ከሰላሳ ስምንቱ ለምሳሌ ሌሎችም ለምሳሌ ዘመነ ጌቴ እነ ክንዱ ዱቤ እነ ለገሰ ወልዳና የሚባሉ የሚያድ አባላት በሌላ ክስ ያልተፈቱ ሰዎች አሉ። ሌሎችም እንዲሁ የፓርቲ አባል የሆኑም ያልሆኑ የሰማያዊ፣ የኦፌኮ እና የአንድነት የመያድ አባል የነበሩ ነገር ግን ተመስርቶባቸው አሁንም ያልተፈቱ ግለሰቦች አሉ። በእስር ቤት የስድስት አመታት እስር ከተፈረደበት በኋላ በአመክሮ ሶስት አመት የተቀነሰለትና በተነጀለበት በተወነጀለበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ደብዳቤ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር ላይ የሚገኘውን የእስር ጊዜውን ሊያገባድድ የሁለት ወራት እድሜ ብቻ የቀረውን የቀድሞውን የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ ዮናታን ተስፋዬን ጉዳይ ነው። ግራ የሚያጋቡ ነገሮች አሉት ያለው ጌታቸው ዮናታን ተስፋዬ ሁለት ግራ የሚያጋቡ ነገሮች አሉ። አንደኛው ተፈርዶባቸው ዝዋይ የተፈቱ እስረኞች አሉ። እነዚህ እስረኞች ይቅርታ ጠይቁ ተብለው አንጠይቅም አሉ፣ ተፈቷል። ለዮናታን ይሄ በተለየ የመጣ ነው። ሁለተኛው ደግሞ በፍርድ ላይ የነበሩትን የፈታው በአብዛኛው አሁን ረዥም ፍርደኛ ከነበሩት ታዋቂ ሰዎች ባሻገር ሁለት ወር አንድ ወር የሚቀራቸውን ሰዎች ለመንግስትም ጥሩ አጋጣሚ ስለሆነ በዚህ በቅርቡ የሚፈቱ ስለሆነ እነሱን በማካተት ብዙ እስረኛ የተፈታ አስመስሎታል። ዩናታን ግን ሁለት ወር እየቀረው አሁንም አልተፈታም። አሉላ ለዘገባው እናመሰግናለን ተከታይ ዘገባም አለው በሚቀጥለው ሳምንት ይዘን እንመለሳለን አድማጮች በመግቢያችን ላይ የኦህዲድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታውቋል ነው ኦህዲድ ማዕከላዊ ኮሚቴ ባደረገው ስብሰባ የአመራር ሽግሽግ ማድረጉን አስታውቋል በሚል ይስተካከል እሺ ወደሚቀጥለው ዘገባችን የምናልፈው ከሐምሌ አምስት ሁለት ሺ ስምንት ዓመተ ምህረት ጀምሮ በተለያዩ ቀናት በእስር ላይ የነበሩ የወልቃይትን ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት፣ ደጋፊዎችና በወቅቱ በነበረው ተቃውሞ የታሰሩ ሰዎች ከእስር ተፈተዋል። የህወሀትን ታጋይና ጡረታ እስከወጡበት እስከ 2005 ዓ.ም የመከላከያ ሰራዊት አባል የነበሩት ኮሮኔል ደመቀ ዘውዱ የወልቃይት ኮሚቴው አመራር አባል የነበሩ ሲሆን በዚህ ሂደት ሰኞ እለት ከተፈቱት እስረኞች መካከል አንዱ ናቸው። ጽዮን ግርማ አነጋግራቸዋለች። ኮሎኔል ደመቀ ደመቀ ዘውዱ እንግዲህ በቀደም ባጭሩ ነው የተገናኘ ነው። በጣም ብዙ ሰው መሀል ነው የነበሩት ና ዛሬ በተረጋጋ ሁኔታ ተገናኝተናል። ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። እንደው ከዛ በፊት ግን ኮሎኔል ደመቀ ዘውዱ የሚለው ነገር ስሞት ሲነሳ የተነሳው መጀመሪያ ከወልቃይት የማንነት መፍትሄ አፈላላጊ ኮሚቴ ጋር በተያያዘ ነው። ከዛ በላይ ግን በጣም የገነ ነው ሊያዙ በነበረ ወቅት ጎንደር ከተማ ላይ ሐምሌ አምስት ቀን ና ስድስት ቀን በነበረው ሁኔታ ነው። ወደ ቃለ ምልልሱ ከመግባታችን በፊት አድማጮችም ከዛ በኋላ ባለው ጊዜ ነው የእርሶን ስም የሚያውቁት፣ ና ኮነሬል የሚለው ማዕረግ ራሱ ከየት ተገኘ? እንደው እስቲ የእርሶን ታሪክ ባጭሩ ይንገሩን። ኮነሬል የሚለው ቲፒኤልኤፍ ታጋ እንደነበርኩ ታውቃላችሁ። ሀገር አቀፍ ሰራዊት ሲቋቋም የኢትዮጵያ መከላከያ ሰራዊት ኘት አባል ነበርኩ እና በዚያ አማካኝነት ኮሎኔል ሆንኩ። ሁለት ሺ አምስት ደግሞ በጡረታ መልኩ ከሰራዊት ተቀነስኩ እና በዚህ ላይ ያለሁ ያው የወልቃይት ህዝብ የአማራ ማንነት ጥያቄ እንደሚባለው ጊዜ ህዝቡ የኮሚቴ አባል እንደሆን መረጠን የህዝቡ መልእክት ነው ብዬ በተቀብዬ ወደ መንግስታት ደርስ ነበር። ከዛ በፊት ይህን አባል ሆኖ ከመመረጡትና ህዝቡ ይህንን ከማምጣቱ በፊት እርስዎ በዚህ ጉዳይ ላይ በመከላከያ ሰራዊት ውስጥም እያሉ በህወሓት ውስጥም እያሉ ይህን ጥያቄ አንስተውት ያውቃሉ? ከዛ በፊት ስለዚህ ጥያቄ አስበውት ያውቃሉ? አይ እርግጥ እኔ አንስቼው አላውቅም፣ በግሌ ነበር። አንዳንድ አመራሪዎች ግን ያው ኢትዮጵያ ሰራዊት ሆነ ይህንን የብሄር ጥያቄ ምናምን ማሳተ ጥሩ አይደለም ምናምን ዳመልኩበት ስለነበሩ ብዙ ማላነሳብ ነበርኩ። እስቲ ወደ ኋላ እንመለስና እርስዎ ሊታሰሩ በነበረበት ወቅት በጎንደር ከተማ ላይ ግጭት ተቀስቅሶ ነበረ። የዛኑ ቀን ምሽት ደግሞ የብሔራዊ የመረጃ ና ደህንነት አገልግሎት ና የፌዴራል ፖሊስ ጸረ ሽብር የጋራ ግብረ ኃይል በጋራ ባወጡት መግለጫ በቁጥጥር ስር የዋሉትም ሊውሉ ያሉትም በኤርትራ ከመሸጉ ኃይሎች በመረጃ በመቀበል በአማራ ና በትግራይ ክልሎች ሰው የገደሉ ና የዘረፉ ናቸው የሚል መግለጫ ወጥቶ ነበረ። ከዛ በኋላ እንግዲህ ታስረው የእስር ሂደቱ ቀጥሏል። እርስዎ ግን የታሰርኩት በቁጥጥር ስር የዋልኩትም ሆነ እነዛ ሁኔታዎች የተፈጠሩት በምን ምክንያት ነው ብለው ይላሉ? እውነቱ እነሱም ያውቁታል። እኔ ማቀዋለው አቁም የወልቃይት ህዝብ የአማራ ማንነት ጥያቄ አንስቻለሁ። አማራ የሚለው ጥያቄ ይህን ክታሴ ሲሆኑ ስላልተመቻቸው ብቻ ካልሆነ እኔ የጠየቅኩት ህገ መንግስታዊ ጥያቄ የመሬት ጥያቄ ነው። ያ ጥያቄ ደግሞ መመለስ የሚገባው ህገ መንግስት መሰረት ተደርጎ አለታዊም አሁንታዊ ምክንያታዊ በሆነ መልኩ በሚያብራራ መልኩ ነው መመለስ የነበረበት። ስሜ ወልቃይት ህዝብ ባህላችን፣ ቋንቋችን አማራ ነው። ታሪካችን አማራዎች ነን። የመሬት ጂኦግራፊ አቀማመጣችንም አማራ ነው። የህዝቡ ስነ ልቦናም ከጎንደር አማራ እንጂ ከትግራይ ህዝብ አይደለም። ከትግራይ ጋር የሚያመሳሰለን ትግርኛ ቋንቋ መናገር ካልሆነ በስተቀር ሌላው በሙሉ በህገ መንግስቱ የሰፈሩ መስፈሪያዎች አማራ የሚያሰኝ እንጂ ትግራይ የሚያሰኝ አይደለም። ይህ የጠየኩት ይህ ደግሞ ፌዴሬሽን ምክር ቤት ህገ መንግስታዊና የምር ጥያቄ እንደሆነ ተቀብሎናል። ይሄኛ ህገ መንግስታዊ ጥያቄ ነው። እኛ ኤረትራ ልሄድ ምናምን ኤረትራ እንዴት እንዴት እኔ እንደዚህ ስርአት ታብዬ በስርአት ምሬ እንዴት እንደዚህ አይሆናል። ለምን አመራ ሁለት ጠየቀ የሚል ካልሆነ እኔ አሸባሪ የሚባልም ኤረትራ የሚባልም እኔ ራሴም አልቀበለውም። አሁን ቢሆንም አሁን ራሱ አሰሬም ቢሆን እኔ ህንን አላማ የሚከተሉ ሰዎች እኔም አልደግፈውም። ስለዚህ እውነቱ ህገ መንግስቱ ብቻ እና ብቻ ነው። ባ ሆኔ በዚህ የተረፈ ግን የተባለውን የስም ማጥፋት በእኔ ባይደርስ በሌሎች የደረሰ ሊኖር ስለሚችል ይሄ ፍጹም ውሸት ነው። ምክስ የተማሪ አይቻለው እኔ አሸባሪ የሚያሳይ ነገር የቀረበ ማስረጃ አላየሁም። እና እውነቱ ይሄ ነው። እርስዎ ከታሰሩ በኋላ እንግዲህ በጎንደር ተቃውሞ ተቀስቅሷል። ብዙ ሰዎች ህይወታቸው አልፏል። ንብረት ተቃጥሏል። እስካሁንም ድረስ ወደ አላባራ ተቃውሞ ሄደዋል። ሰዎች ታስረዋል። የተሰደዱም ሰዎች አሉ እና አሁን ተመልሶ ወደ መፈታት ቢመጣም ይሄ ነገር ተፈጥሯል፣ እና ይሄ ጥያቄ ተመልሷል ይላሉ? ጥያቄው አሁንም አብሮኝ አለ ይላሉ ወይስ ሐሳቦትን ቀይረዋል? እንዴት ሐሳብ ቀይራለሁኝ እኮ ሕገ መንግስታዊ ጥያቄ በሰላም የጠየቁት አሁንም መንግስት ይመልሰዋል ብዬ ነው። ብንት ነው ደ ስለዚህ አልተመለሰም። እንዴት ይመለሳል በሚል መልክ ተመለሰ። እኛ እኮ ፌዴሬሽን ምክር ቤት የወልቃይት ጥያቄ ሕገ መንግስታዊ ጥያቄ ነው ተቀብለናል። የትግራይ መንግስት ደግሞ መልስ መስጠት አለበት፣ መጀመሪያ ብሎ ደብዳቤ ሰጥተናል፣ ደብዳቤ በእጃችን ይገኛል። ስለዚህ እኛ የትግራይ መንግስት አንዳንዴ መልስ ሲሰጡ መሰቦ ባለስልጣኖች በህገ መንግስት መሰረት እኛን አልተጠየቅንም ነው ሚል። እኛ ግን ከዞን ጀምረን ክልሉም ጠይቀናል። የወልቃይት ማንነት ጥያቄ የትግራይ ማንነት ተሰጥቶት ያደረ ስለሆነ የአማራ ማንነት አያስፈልገውም ሲሉን፣ እኛም ቅሬታ ይዘ ነው ወደ ፌዴሬሽን ምክር ቤት ሄድ የለም ፌዴሬሽን ምክር ቤት ሄድ ደግሞ ከዚያ ቀጥሎ ነው ይህን መልስ የሰጣል ስለዚህ አሁን እንደ እንደተመለሰ በዚህ መካከል እያለ ነው ይህ ነገር የተነሳና አሁን አልተመለሰም። ስለዚህ እኛ ጥያቄው የህዝብ ጥያቄ ነው ተመልሷል ካልህ ህዝቡ ነው የሚያውቀው እንጂ አሁን ተመለሰ አልተመለሰም በእኔ በግሌ ግን አልተመለሰም ጥያቄው። ስለዚህ በሂደት እያለ ነው ይህ ነገር የተሰጠረው ና ሂደት ነው ያለ እንጂ መልስ አልሰጠውም። መንግስት ደግሞ መልስ ይሰጥበት ይሆናል ብዬ ነው የገመትኩት። እንግዲህ መንግስት እስረኞችን ሲፈታ፣ ክሳቸውን ሲያቋርጥ፣ በይቅርታም ሲለቅ የፖለቲካ ምህዳሩን ለማስፋት የሚል ነገር አስቀምጧል። ይሄ የፖለቲካ ምህዳር መስፋት ካለና ይህንን ጥያቄ የማንሳት እድሉ ካላችሁ፣ በኢትዮጵያ ደግሞ ከአማራ ማንነት ጥያቄው ካነሳችሁት ከወልቃይት ጥያቄ ጥያቄው በላይ በኢትዮጵያ በርካታ የፖለቲካ ጥያቄዎች ተፈጥረዋል። በእርሶ በኩል ወይም ደግሞ እርሶ ኮሚቴ በሆኑበት በወቅቱ ባነሳችሁት የወልቃይት የአማራ ማንነት ጥያቄ በኩል ይሄን ጥያቄ ሰፋ ወዳለ የፖለቲካ ጥያቄ የመውሰድ ሀሳብ ይኖራችኋል ወይስ አሁንም በዛው የአማራ ማንነት ወይም የብሔር ጥያቄ ላይ ትገደባላችሁ? መጀመሪያ የፖለቲካ ጥያቄ የለንም። ህገ መንግስቱን አምነን መንግስቱን ከመጀመሪያው ማምነን በህግ መሰረት በህገ መንግስት የተቀመጠ መብቶች እንዲሰጡን አዲስ መብት፣ አዲስ የማንነት ሳይሆን የጠየቅነው የነበረ ማንነታችን ወደ ነበርነው ማህበረሰብ እንድንመለስ መንግስት ባስቀመጠው መስፈሪያ መሰረት የአማራዎች ነን ብለን የጠየቅነው። ስለዚህ የፖለቲካ ጥያቄም አልነበረም ከመጀመሪያው። እንግዲህ መንግስቱም ማንነት ጥያቄ እኛ አልከለከልንም፣ መጠየቅ ይቻላል በየትኛውን ጊዜ ብሎ ስለሚሆንም እኛም ይህንን ስለዚህ ይሄ ነው ያለው። ተቃዋሚ አይደለሁም። ይህ ማህበረሰብ ጥያቄ ነው የምጠይቅያለሁ። እንግዲህ እንደ ነገሩኝ፣ እርስዎ በቲፒልፍ ውስጥም ነበሩ፣ በመከላከያ ውስጥም ነበሩ፣ ከገዢው ፓርቲ ስርአት ጋር አካል ነበሩ ጡረታ እስከሚወጡበት ጊዜ ድረስ። አሁን ደግሞ ታስረው ወጥተዋል። በዚህ ሂደት ውስጥ የህዝብ ጥያቄዎች ደግሞ አሉ። በሀገሪቱ እስር ቤት ውስጥ ሆነው ከስረኞች ጋር ባደረጓቸው ውይይቶች ወይም ደግሞ ከወጡ በኋላ ባለ ሁኔታ ይህንን የህዝብ ጥያቄ የማየት የመመልከት የማዳመጥ እድል ተፈጥሮሎት ይሆን እንግዲህ፣ ባገሪቱ ያለው ያለ መንግስት በሚዲያም ሁሉም ለምን እንደምንሰማው ነው። ነ እኔ ያለኝ አስተያየት መንግስት፣ አጠቃላይ የኢትዮጵያ ምሁራንም፣ ተቃዋሚ ፖለቲከኞች የሚባሉ የሚናገሩት ብዙ አለ። መንግስት ጆሮም አይኑ ምሮት እነሱ የሚናገሩት ነገር ያዳምጥ ጥሩ ነው። ስለዚህ በመወያየት ነው እንጂ አንድ አቅጣጫ አይን አይነቱ ሀቀኛና ትክክለኛ ማለት አይገባም። ስለዚህ መንግስቱም ይሄ እንደ ግል የሚሞክረው የሀገር ምሁራን የሚባሉ ሰዎች እየተናገሩ ነው። አሁን እንዳለዎች እንዴት መፈታት እንደሚገባው ለመንግስቱም ይህንን ግምት አስገብቶ መንግስቱም የግል ጉዳይ ሳይሆን የሀገር ጉዳይ ስለሆነ ይህን ጉዳይ እንዲፈታ በዚህ በዚህ መልኩ መሄድ አለበት ነው ምክር እየሰጡ ነው። የእነዚህ ምክር መንግስት ቢሰማ የተሻለ ነገር ይመጣ ይችላል ብዬ አስባለሁ። የእስር ቤት ቆይታው ምን ይመስል ነበር? ኮሎኔል ደመቀ ጎንደር ነው የታሰሩትና እስር ቤት የነበሩት ቆይታ አያያዙት ምን ይመስል ነበር? ጎንደር የነበርኩበት በእርግጥ ምንም ሰብዓዊ መቴን አልተነካም። ከመጀመሪያው አንዳንድ ችግሮች ነበሩ ወደ ፍርድ ቤት አመልክቼም ያው መስተካከያ ተወስዷል። እንደ ሌሎች እስረኞች በእርግጥ እኩል አልነበረም። ለብቻዬ ክላስ ነበር መውለው ለብቻዬ ነው። ይሁን እንጂ ብዙም አልጠቃወምኩትም። ብዙም ችግር ደረሰብኝ የምለው ነገር የለም እና ጥሩ ነው የነበረ ዜ ነው። በአጠቃላይ መስደ ማረሚያ ቤቱም ጥሩ ነው። ከእስር ከተለቀቁ በኋላ እንግዲህ እኛም ለመጀመሪያ ጊዜ ልናግሮት ስንሞክርና እስካሁን ድረስ በርካታ ሰዎች ቤት መኖሪያ ቤቶት እየመጡ እንደሚጎበኙት እየሰማን ነው። በማህበራዊ ሚዲያም ላይ የሚለጠፉ ፎቶግራፎችን እናያለን። ከመታሰሮ በፊት የነበረውን ሁኔታ ያውቃሉና ሲፈቱ ይሄን ሁሉ ሰው መጥቶ ሲያዩ ምን ተሰማውት? ምን አሉ እጅግ በጣም ደስ ይህ ይመስለኝ ግን እንግዲህ ሁሉም ያድርግ እግዚአብሔር ነው። ደግሞ ህዝቡ በእግዚአብሔር ፍቃድ ወደ አንድዬ መጣ ያለ ይመስለኛል። ምን ያስኩት ጥያቄ የህዝቡ ጥያቄ ይመስለኛል። ከዚያ የሚነሳ ህዝቡን የራሱ ብሶት ያለው መሆኑን ነው። እኔም መልእክት የሚሰጠኝ ነው አሉ ከኮነሬል ደመቀ ዘውዱ ጋር ያደረግነው ውይይት አላለቀም። ከምሽቱ ሶስት ሰዓት በሚኖረን ጊዜ ሙሉን ይዘን እንመለሳለን። እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ብትገቡ ውይይቱን ሙሉን ታገኙታላችሁ። እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል ው በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦይም በመጠቀም አስተያየቶቻችሁን ማድረስ አትርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አድራጋው ነበርን ዝግጅታችን ሲያቀናብርልን የቆየው ሞቅቤል ያበሮ ነበር። ዝግጅቱን የስርጭት መሀንዲሱም አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በጌትሽ ማሞ ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። どル <music> ራዲዮ ሰገሌ አሜሪካ